ባለፈው ሳምንት ቅዳሜ የካቲት 7 2012 ዓ ም በቡራዩ ከተማ ገፈርሳ ቀበሌ በተለምዶ ጸርሃ ጽዮን ተብሎ በሚጠራ አካባቢ ግጭት ተነስቶ የኖርዌይ ዜግነት ያላትን ሐዊ ቀነኒን ጨምሮ ሌሎችም ድምፃውያን በጸጥ ሌሎችም ድምፃውያን በጸጥታ ኃይሎች ተደብድበዋል ሲሉ ድምፃውያኑ ተናግረዋል። ግጭቱ የተጫረው በአንድ ሆቴል ምረቃ ስነ ስርዓት ላይ እንደሆነም ተገልጿል። ፀሐይ ዳምጠው ተጨማሪ ይዛለች። በአንድ ሆቴል ምረቃ ስነ ስርዓት ላይ ድብደባ ደርሶባቸዋል ከተባሉ መካከል አንዷ ሀዊ ቀነኔ ስትሆን የኖርዌይ ዜግነት ያላት የአፋን ኦሮሞ ቋንቋ ድምፃዊ ናት። ፊቷ በደም ተለውሶ እንዲሁም እጇ የተሰበረበት ምስል በማህበራዊ ሚዲያ ስዘዋወር ነበር። ድምጻይቷን ሀያት ሆስፒታል እያስታመመች ያለችው እናቷ አርቲስት እልፍነሽ ቀኖ ናት። ሀዊ ቀነኒ ስለደረሰባትም ጉዳት ስትገልጽ አራት ፖሊሶች ወደኔ መጥቶ ጭንቅላቴን በዱላ ደበደቡኝ፣ በድብደባው እጄም ተሰብሯል ብላለች። ሆቴል ልናስመርቅ ነር ነው እዛ ውስጥ ምንም ያጠፋ ሰው የለም ሁሉም እየተጫወተ አብሮ እየዘፈነ ደስተኛ ነበር አብሮ እየበላ ማንም ምንም አይነት ጥፋት ያጠፋ የለም ከሆቴሉ ስንወጣው ውጭ ላይ ልጆቹን ትናንሽ ልጆች ናቸውና እነሱን መደብደባቸውን ያየሁት እና ደሳለኝ ቤከማ ወተን ለምንድ ነው የምትመቷቸው ልጆች ናቸው ስንላቸው ምን አገባችሁ በሚል እሱን መቱት ፈርስት እኔንም ደንብ ጨመሩኝ ማለት ነው። ከሱ ጋር በእንጨት ትልቅ የእንጨት በሱ ነው የመጡት ሰውነቴ ውስጥ የቀራርተዋል። ከዛ በእርግጫ ምናምን ቀጠሉ። ከዛ ደንበ ደግሞ መሬት ላይ ስወርቅ ሞታለች ብሎ ነው መሰለኝ። አክላም ከደበደቡኝ በኋላ መሬት ላይ ጎተቱኝ። እናም በአካባቢው የነበሩት ጓደኞቼ አንስተው ወደ ሐኪም ቤት እንዳይወስዱኝ ሲከለክሉም ነበር ብላለች አርቲስቷም ፖሊሶቹ ጥለዋት ከሄዱ በኋላ አንድ ግለሰብ አቅራቢያው ወደሚገኝ አንድ ክሊኒክ እንደወሰዷት የምታስረዳ ሀዊ በከፍተኛ ሁኔታ ደም ይፈሳ ስለነበር ክሊኒክ ውስጥም የተሟላ ሕክምና ባለመኖሩ ወደ ሀያት ሆስፒታል እንደወሰዷትም ገልጻለች። በአሁኑ ሰዓት ግን ከህመሟ አገግማ ጥሩ ሁኔታ ላይ እንደምትገኝ ገልጻለች። ሀዊ ቅዳሜ ዕለት ያጋጠማትን ችግር ለሀገሯ ማለትም ኖርዌይ መንግስት ማሳወቋን ተናግራለች። እነሱ የሚከተለውን ወገን እንጠይቃለን ብለዋል። በህግ በኩል ነው የምንሄደው ብለዋል። እሱ በህግ ነው የሚሄደው። የዛ ሀገር ሚዲያዎች ጋዜጣ ላይ ሚዲያም ላይ አቅርበዋል። እሱ አሁን በህግ ነው የምንጠይቃቸው ማለት ነው። የአርቲስቷ እናት አርቲስት እልፍነሽ ቀኖ ልጇ ስለ ፖለቲካ ሆነ ስለ ኢትዮጵያ የምታውቀው ነገር የለም በማለት በደረሰባት ጉዳት ማዘኗን ገልጻለች። እኔም እንደእናንተ ነው የሰማሁት። በፌስቡክ ነው የሰማሁት። ልጄ ደሞ ፈሶ በፌስ ላይ ቤት ተላክልኝ ደግሞ ልጄ እዚህ ሀገር ሆና የዚህ ሀገር ፖለቲካ የዚህ ሀገር ሻር ቢታቅ ኖሮ ቢትመታ አይሰማኝ። እሷ ፍቅር እንጂ ኦሮሞ ከተባለ መሳም እንጂ መሳቅ መጫወት እንጂ ምንም ነገር የሚታቆ ሻር የለም። ለምን እንደጠመጣች እኔ አላውቅም። ይሄ በጣም ግራ የሚገባ ነገር ነው። ከእሷ ጋር የነበሩ ሌሎች አርቲስቶች እንደተደበደቡም ሀዊ የገለጸች ሲሆን አንደኛው ደሳሌን ቤከማ ችግሩ በማን ትእዛዝ እንደደረሰና ለምን እንዳስፈለገ ለማጣራት ከመንግስት አካላት እየጠየኩኝ ነው። ከተጣራ በኋላ ይገልጻለሁ ብሏል። የቡራዩ ከተማ ፖሊስ መምሪያ ኃላፊ ኢንስፔክተር አንተነ ጌታነ በሆቴል ምረቃ ወቅት ግጭት መፈጠሩን አረጋግጠው የችግሩ መንስኤ ግን ፖሊስ እያጣራ ይገኛል ብሏል። የሆነው ከአንድ ሆቴል ውስጥ ግጭት ተቀሰቀሰና ከዚያም የጸጥታ ኃይል ወደ አካባቢው ሊመጣ ችሏል። በዚህም መሀል ደግሞ ተጎድተናል የሚል አቤቱታ ደረሰን። ይህንንም የወንጀል አጣሪ ኮሚቴ አቋቁመን በማጣራት ላይ እንገኛለን። የደረሰን ሁለት መረጃ ነው። አንደኛው ከጸጥታ አካል ጋር ነው የተጋጩት የሚል ሲሆን፣ ሌላኛው ደግሞ እርስ በርስ ነው የተጋጩት የሚል ነው። ሁለቱንም በባለሙያ አጣርተን በመረጃ አስደግፈን ለማቅረብ ምርመራ ላይ እንገኛለን። ምርመራው እንደተጠናቀቀም ለህዝብና ለመገናኛ ብዙሀን ይፋ እናደርጋለን ግጭቱን በተመለከተ ምርመራ እንደምደረግና ያነሳሱትና የተሳተፉ ሰዎች ተጣርተው ለፍርድ እንደሚቀርቡ እና ክስተቱም ተጣርተው ለህዝብ ይፋ እንደምደረግ ኢንስፔክተር አንተን ገልጸዋል የኦሮሚያ ኮሚኒኬሽን ቢሮ ሀላፊ አቶ ጌታቸው ባልቻ በበኩላቸው ሆን ብሎ ይህን ችግር የፈጠረ አካል ይጠየቃል መንግስትም ልዩ ትኩረት በመስጠት እየተከታተልን ነው ብሏል ለአሜሪካ ድምፅ ፀሀይ ዳምጦ ነኝ ከአዲስ አበባ So we.